በትግራይ ክልል መቀለ ከተማ ከአንድ ዓመት በላይ ተቋርጦ የነበረው የትምህርት ይዘት በዚህ ሳምንት መጀመሩን የክልሉ ትምህርት ቢሮ ገለጸ። የመቀለ ዘጋቢያችን ሙልጌታ ጽብሃ በበኩሉ ተዘዋውሮ ያያቸው ትምህርት ቤቶች ትምህርት ሳይጀምሩ እንዳገኛቸው ገልጿል። ሙልጌታ ዝርዝር ዘገባ ልኮልናል። በትግራይ ክልል ትምህርት በኮሮና ቫይረስ ምክንያት ባለፈው ዓመት ነበር የተቋረጠው። በዚህ ዓመትም ባለፈው ጥቅምት ወር ጀምሮ በክልሉ በተፈጠረ ጦርነት የመማር ማስተማሩ ሂደት ሳይጀመር አንድ ዓመት ከሶስት ወር አልፎታል። በዚህ ሳምንት ከሰኞ ጀምሮ በመቀለ ከተማ የሚገኙ ትምህርት ቤቶች ትምህርት መጀመራቸው የክልሉ ትምህርት ቢሮ ገልጿል። የቢሮው ምክትል ኃላፊ ኢንጂነር አስቴሪት ባረክ ሁሉም ትምህርት ቤቶች ለትምህርት ተዘጋጅተው ተከፍተዋል ብለዋል። በመቀሌ በአሁኑ ላይ ጀምሩ ብለን መምሪያ ስናወርድ ግን፣ በመቀሌ ላይ በሙሉ ከጉንበት ሰላሳ ላይ ያየ ነው። ከሁለት ቀን በፊት ትምህርት ቤቱ ሁሉ ተከፍቷል። በቃ የግልም ያሉ ትምህርት ቤቶች የመንግስትም ከፍተው ነው ያዋለት። ትምህርት ቤት ተከፈተ ሲባል አሁን ልጆቹ ለአመታት ነው የራቁት። እንደገና ትራማ አለ፣ ቀውስ አለ። ይህንን ክራይሲስ ያለ ትምህርት ተጀመረ ሲባል እየተንጠባጠበ ነው የሚመጣው። ባለድርሻ አካል ስለሆነ ትምህርት ቤቱ ክፈት ሲባል መክፈት አለበት ከፍቶ የሚያስፈልገውን ነገር አስተማሪዎቹ አዘጋጅቶ ተማሪ መጠበቅ አለበት። ተማሪ የተማሪ መምጣት ግን ሁለዛ ነው፣ ተማሪዎች ተበትነዋል ያልኩ ከተበተኑበት እስከሚመጡ ድረስ መንጠባጠባለ ይታያል። ይሄ ደግሞ በዚህ ችግር ብቻ እንኳ ይህንን ቢገጥምም በማንኛውም በሰላማዊ ጊዜ ከዓመት በዓል ወይም እንደገና አንድ ሴሚስተር ተምረው ብሬክ ሲኖር ተማሪዎች ግቡ ሲባል የመንጠባጠብ መልክ ይታያል። በተለይ ከክረምት ወደ ትምህርት ቤት ስትገባ መስከረም አንድ ወር ሙሉ እየተንጠባጠኑ ተማሪ የሚገባው የተማሪ ማነስ አለ። ይሄ ፋክት ነው። አምስት ትምህርት ቤት ያገኘኋቸዋሉ አስር ትምህርት ሰባት ትምህርት ሰባት ልጆች ሰባት ተማሪዎች ያገኙታል። ይሄንን የመንጠባጠብ አለ ትምህርት የለም ብለን ግን መደምደም አንችልም። ደግሞ አንድም ልጅም ቢሆን እኛ ማስተማር ነው የምንችለው። ምክንያቱ አንድ ልጅ መማር ማለት አስር ሺህ ሰው ማደራጀት ማለት ነው። በመቀለ ከተማ በሚገኙ ቅሳነት፣ ገረብ፣ ጸዶ፣ ማይዌኒ የተባሉ አንደኛ ደረጃ ትምህርት ቤቶችና ሀድነት የተባለ ሁለተኛ ደረጃ ትምህርት ቤት የትምህርት መጀመርን ለመታዘብ ተዘዋውሬ ያየሁ ሲሆን በክልሉ በጦርነቱ ምክንያት ተፈናቃዮች ተጠልለውባቸው ነው ያገኘኋቸው። አጼ ዮሐንስ የመሰናዶ ትምህርት ቤት ደግሞ የወታደሮች ካምፕ ሆኖ ሲያገለግል ቆይቶ ኮምፒውተሮቹና የፕላዝማ ቴሌቪዥኖች ተዘርፈውና ተሰባብረው ነው ያገኘሁት። ትምህርት ይጀመራል በመባሉ ደግሞ መማሪያ ክፍሎች ቀለም ተቀብተዋል። ስለ ትምህርት ቤቶች መዘረፍና የተፈናቃይ ማቆያ መሆናቸውን አስመልክቶ ምክትል ቢሮ ኃላፊዋ በመቀለ ከተማ 24 ትምህርት ቤቶች የተፈናቃይ ማዕከላት መሆናቸው ገልጸውም 26 የመንግስትና ከ50 በላይ ደግሞ የግል ትምህርት ቤቶች ግን የመማር ማስተማር ሂደቱ ሊቀጥሉ የሚችሉበት ሁኔታ አለ ብለዋል። በዛ በደረሰው ችግር በሌብነትም የተዘረፉ ትምህርት ቤቶች ይኖራሉ አሉም በእኛ በዳሰሳ ያደረግነው ጥናቶችንም አሉ። ይሄ ነገር ማለት ግን ትምህርት አያስከፍትም ማለት አይደለም። ወይም እንደገና መጠለያ አይዲፒ ገብተውበታል። እነዛ የተፈናቀሉም ያው በዛ በችግር የመጣ ሰበብ ነው። ከሞቀቤታቸው ቤታቸው ወጥተው በብርድና በፀሐይ የሚሰቃዩት ያሉት ግን ለእነሱ መንግስት ሸልተር ሰርቶ ያው ማለቅ ነበረበት። አንዳንድ ነገሮችን ነው ወደኋላ እያለን እንጂ በዚህ ሳምንት አሁን አልቆ ይጨረሳል ተብሎ ወደዛ ሞቭ ያደርጋሉ። ይሄንን ነገር እንኳን ባያደርጉ ትምህርት እስከሆነ ድረስ ሰፊ መሬቶች ስላለዛ ትምህርት ቤት ላይ ሸልተር ቢሆን አድርገን እናስተምራለን። በትግራይ ክልል ከሚገኙ ትምህርት ቤቶች ከአራቱ አንዱ ወድመዋልና ተዘርፈዋል የሚል ሪፖርት ሂማን ራይትስ ዎች በቅርቡ ያወጣው መረጃ ያሳያል። ኢንጂነር አስቴር ቢሮቸው የደረሰ ውድመትና ዝርፊ አስመልክቶ ዳሰሳ ማካሄዱ ገልጸው ለጥገና ስራ የፌዴራሉ መንግስት 85 ሚሊዮን ብር መመደቡ ገልጸዋል። ያላቸው ጎዶሎ እያሟላል ልጆች ግን ወደ ትምህርት ቤት ገብተው ይቀጥሉ። ምክንያቱም ይሄ ፈረሰብን ይሄ አነሰብን እያለን የደረሰብን ችግር በውስጣችን ይዘን ግን ማለፍ እንችላለን ነው በቃ ማለፍ እንችላለን። አልደረሰብንም ሳይሆን ከነ ጭንቀታችን ወደ ጥሩ ነገር ማለፍ እንችላለን። ልጆችን ማሻገር እንችላለን። ባለው ነገር እያሟለን ማሻገር እንችላለን። ዝም ማለት የለብንም ነው እንጂ ከግጭት የሚመጣው ነገር ብዙ ነገር ወድሟል፣ ብዙ ነገር ደርሶብናል። ከመቀለ ከተማ ውጭ በክልሉ ደቡብ ምስራቃዊ ዞንና ማዕከላዊ ዞን አሕፈሮም ወረዳ ትምህርት ለመጀመር ምዝገባ የጀመሩ ትምህርት ቤቶች አሉ ብለዋል ኢንጂነር አስቴር ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም